የአሜሪካ ድምጽ ነው። በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስትስ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞው ምሽት ግንቦት 6 2016 ዓ.ም መሰናዶ ጀመረ።

አርሶ አደሮች ከመሬታቸው ከፋይናንስ ተቋማት ብድር እንዲያገኙ የሚያስችል አዋጅ ጸደቀ። በጣም ወሳኝ አዋጅ ነው። በተለይም አርሶ አደሮቻችን እስካሁን የሌለ አራት ሃምሳ ስድስት አዋጅ ላይ የሌለ አሁን በዚህ አዋጅ ላይ ተካተቱ። ሀገራችን ከደረሰችበት ደረጃ አንጻር የመጠቀም መብት የይዞታ መብታቸውን አርሶ አደሮቻችን አስይዘው በባንክ አስይዘው

ገንዘብ የሚያገኙበት፣ የፋይናንስ እጥረታቸውን የሚሸፍኑበት

የምሽቱ አብይ ርዕስ በዚህ ዙሪያ ያተኩራል። በሌላ በኩል በመተማ ወረዳ ታጣቂዎች ያደረሱት በተባለው ጥቃት አምስት ሰዎች ተገደሉ የሚሉትና እንዲሁም ደግሞ ሌሎች የሀገር ውስጥና የውጭ ሀገር ዘገባዎችና ዜናዎችን ዓለም አቀፍ ዜናዎችና ዘገባዎችን ይዘነው ወደ እናንተ የመጣ ነው። ሰላም ጠነስትልን የተከበራችሁ አድማጭ ተመልካቾቻችን እንደምናምሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱ መርሃ ግብር እየመራው አብሬያችሁም ዘልቀው ኤደን ገረመነኝ፣ ዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ንጉሱ

ታምሬ የድምጽና ምስል ምህንድስናውን ከዚሁ ከስቱዲዮ በመሆን ይከውንልናል። አሉላ ከበደ ዜናውን ለማንበብ እዚህ ስቱዲዮ ውስጥ አብሮኝ ይገኛል። ሁላችንም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዜናዎች እንሻገር። ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርእሶቹን

ጋዛ ውስጥ አንድ የመንግስታቱ ድርጅት የጸጥታ ጉዳይ ሠራተኛ ተገደሉ። በአውሮፓ አገሮች በጥብቅ ከሚፈለጉ ቀንደኛ ህገወጥ የሰው አዘዋዋሪ አንዱ ኢራቅ ውስጥ ተያዘ። ኖርማንዲ ውስጥ በእስረኞች ማመላለሻ ተሽከርካሪ ላይ በደረሰ ጥቃት ሁለት የፈረንሳይ ማረሚያ ቤት ሠራተኞች ተገደሉ። የሚሉት ይገኙበታል። አሁን ወደ ዝርዝሩ

ጋዛ ላይ አንድ የመንግስታቱ ድርጅት የጸጥታ ጉዳይ ሰራተኛ ተገደሉ። ራፋ ወደሚገኘው የአውሮፓ ሆስፒታል በመጓዝ ላይ የነበሩ አንድ የተባበሩት መንግስታት ድርጅት የደህንነትና የጸጥታ ጉዳዮች ሰራተኛ በተሳፈሩበት ተሽከርካሪ ላይ በተከፈተ ጥቃት በመገደላቸውና አንድ ሌላ የስራ ባልደረባቸው በመቁሰላቸው የድርጅቱ ዋና ጸሐፊ ክፉኛ ማዘናቸውን ቃል አቀባያቸው አመለከቱ።

የመንግስታቱ ድርጅት ቃል አቀባይ አያይዘውም ዋና ጸሐፊው በድርጅቱ ሰራተኞች ላይ የሚደርሱትን ማናቸውንም ጥቃቶች ማውገዛቸውን እና ሙሉ ምርመራ እንዲደረግም ጥሪ ማቅረባቸውን አስታውቀዋል። በተጨማሪም በጋዛ የቀጠለው ውጊያ በሲቪሎች ላይ ብቻ ሳይሆን በረድኤት ሰራተኞች ላይ ጭምር ከፍተኛ ጉዳት እያደረሰ በመምጣቱ

አስቸኳይ የሰብአዊ ተኩስ አቁም ስምምነት እንዲደረስና ታጋቾች ሙሉ በሙሉ እንዲለቀቁ የሚለውን ጥሪያቸውን ዋና ጸሐፊው በድጋሚ ማሰማታቸውን አመልክተዋል። ሐማስ የሚቆጣጠረው የጋዛ መገናኛ ብዙሃን አገልግሎት ቢሮ በበኩሉ የእስራኤል ጦር በደቡባዊ ጋዛ ራፋ ከተማ ላይ አንድ የተባበሩት መንግስታት ድርጅት ሰራተኛ ሲገድል፣ አንድ ሌላ ደግሞ አቁስሏል ሲል ዘግበዋል። ይህ በእንዲህ እንዳለ

እስራኤል በሕዝብ በተጨናነቀችው ራፋ ላይ ሙሉ ወታደራዊ ዘመቻ እንዳታካሄድና እንዲሁም ከጦርነቱ በኋላ ሊከተል ስለሚችለው የስርዓት አልበኝነት አደጋ ዩናይትድ ስቴትስ ያደረባትን ስጋት አስመልክታ ብታስጠነቅቅም የእስራኤል ኃይሎች በትላንትናው ዕለት በደቡባዊ ራፋን ጨምሮ ጋዛ ውስጥ ከሐማስ ጋር መዋጋት መቀጠላቸው ተዘግበዋል። እስራኤል ራፋ ውስጥ በሰላማዊ ሰዎች

ከአደጋ መከላከል የሚያስችልም ሆነ የጋዛው ጦርነት ሲያበቃ ሊፈጠር ስለሚችለው ሁኔታ አሳማኝ እቅድ መንደፏን ዋሽንግተን እስካሁን አላየችም ያሉት የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለኤንቢሲ የቴሌቪዥን ጣቢያ በሰጡት አስተያየት እስራኤል ከጦርነቱ ማግስት ጀምሮ የበርካታ የሐማስ ታጣቂዎች የሽምቅ ጥቃት በሁከት የተሞላና ስርዓት አልበኝነት የነገሰበትን ሁኔታ የመውረስጣ ጣ ሊጠብቃት ይችላልም ብለዋል።

በአውሮፓ አገሮች በጥብቅ ከሚፈለጉ ቀንደኛ ህገወጥ የሰው አዘዋዋሪዎች አንዱ ኢራቅ ውስጥ ተያዘ። በአውሮፓ አገሮች በጥብቅ ከሚፈለጉ አደገኛ ህገወጥ አዘዋዋሪዎች አንዱ ትናንት ሰኞ ሰሜናዊ ኢራቅ ከፊል ራስ ገዟ ኩርዲስታን ውስጥ መያዙን የአካባቢው የጸጥታ ባለስልጣናት አስታውቀዋል። የክልሉ ጸጥታ ተቋም ባወጣው መግለጫ

ጊንጡ በሚል ቅጽል ስም የሚታወቀውን ባርዛን መጅድን ከዓለም አቀፉ ፖሊስ ኢንተርፖል በቀረበልን ጥያቄ መሠረት ከተቋሙ የስለላ መረጃ ካገኘን በኋላ ሱሌማን አካባቢ ይዘነዋል ብሏል። ለክልሉ የፍትህ ሚኒስቴር ማስረከቡንም የጸጥታ ተቋሙ ጨምሮ አመልክቷል።

የብሪታንያ የብሔራዊ ወንጀል ጉዳዮች ቢሮ በኤክስ ገጹ ላይ የባርዛንን ማርጅድ መታሰር ይፋ አድርጓል። ማርጅድን እንደ አውሮፓዊ ዘመን አቆጣጠር በ2022 ብሪታንያ እና ቤልጅየም በጋራ ባካሄዱት ምርመራ በቤልጅየም ፍርድ ቤት በሌለበት በሕገ ወጥ የሰው ዝውውር ወንጀል የጥፋተኝነት ውሳኔ የተሰጠው ሲሆን ይህንኑ ተከትሎም ብሪታንያ ሰውየውን ለመያዝ ትብብር እንዲደረግ ተማጽኖ አቅርባ ነበር።

ባርዛን ማጂድ አንድ መቶ ፍልሰተኞችን በአነስተኛ ጀልባዎችና የጭነት ተሽከርካሪዎች እያሳፈረ በድብቅ ወደ ብሪታንያ ለማስገባት ሞክሮ እንደነበርም የብሪታንያው የብሔራዊ ወንጀል ጉዳዩ ተቋም አመልክቷል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው።

ኖርማንዲ ውስጥ በእስረኞች ማመላለሻ ተሽከርካሪዎች ላይ በደረሰ ጥቃት ሁለት የፈረንሳይ ማረሚያ ቤት ሰራተኞች ተገደሉ። ታጣቂዎች ዛሬ ማክሰኞ ኖርማንዲ ውስጥ በአንድ የእስረኞች ማመላለሻ ተሽከርካሪ ላይ ባደረሱት በዚህ ጥቃት ሁለት የፈረንሳይ ማረሚያ ቤት ሰራተኞች ሲገደሉ፣ ሌሎች ሶስት ደግሞ በጽኑ መቁሰላቸው ተዘግቧል። አንድ በጥብቅ የሚጠበቅ እስረኛ ማምለጡንም የማረሚያ ቤቱ ባለሥልጣናት ጨምረው አስታውቀዋል።

የእስረኞች ማመላለሻ ተሽከርካሪው ጥቃት በደረሰበት ወቅት ሙሐመድ አመራ የተባለውን እስረኛ ጉዳዩ ከተሰማበት የሩዋን ችሎት ውሎ መልስ ኤቭሩ እስር ቤት በማጓጓዝ ላይ ነበር። የፍትህ ሚኒስትሩ ኤሪክ ዱፖን ሞሬቲ በአስቸኳይ ሁኔታው ለመርዳት የተፈጠረውን ቀውስ የሚከታተለውን ቡድን እንደተቀላቀሉ አመልክተዋል።

እነኚህን ወንጀለኞች አድነን ለመያዝ ሁሉንም አይነት ዘዴዎች ጥቅም ላይ እያዋልን ነው፣ ያሉት የአገር ውስጥ ጉዳይ ሚኒስትሩ ጀራልድ ዳርማኒንም በኤክስ የማህበራዊ ትስስር ገጽ ላይ ባሰፈሩት ጽሁፍ በሰጠውት መመሪያ መሠረት በመቶዎች የሚቆጠሩ የፖሊስ መኮንኖችና ወታደራዊ ፖሊሶች ተንቀሳቅሰዋል ብለዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በበኩላቸው የእስር ቤት አስተዳደር ሰራተኞችን ህይወት የቀጠፈው የዛሬ ማለዳው ጥቃት

ሁላችንንም አስደንግጦናል፣ ሲሉ ያደረባቸውን ስሜት ገልጠዋል ፈጽሟል በተባለው የስርቆት ወንጀል ሳቢያ በቅርቡ የተፈረደበትና ጥብቅ ክትትል ይደረግበት የነበረው አምራ የአቃቢ ሕግ ጠበቃው ሎ ቢኩዊ እንዳስረዱት ማርሴይ ውስጥ ፈጽሟቸዋል በተባሉ የአፈናና የግድያ ወንጀሎች ወንጀሎች ጉዳይ ምርመራ ላይ ነበር። አምራ ለሙሽ ወይም በራሪው የሚል ቅጽል ስም ተሰጥቶት እንደነበርም

የፈረንሳይ መገናኛ ብዙኃን ዘግበዋል። ህንድ በጎርፍ ለተጠቃችው ኬንያ ሁለተኛ ዙር እርዳታ ላከች። ህንድ በዛሬው ዕለት በኬንያ በደረሰው አደገኛ ጎርፍ በተጥለቀለቀባቸው አካባቢዎች ለሚኖሩ ተጎጂዎች የሚውል ሁለተኛ ዙር የሰብአዊ እርዳታ መላኳን አስታውቃለች። የህንድ የውጭ ጉዳይ ሚኒስትር ሱብራህማንያ ጃይሻንካር ቀድሞ ትዊተር ይባል በነበረውና

አሁን ኤክስ በሚል መጠሪያ በሚታወቀው የማኅበራዊ ትስስር ገጽ ላይ ባሰፈሩ ጽሑፍ አገራቸው የኬንያን ህዝብ ለመርዳት በዛሬ ዕለት የላካችው የላከችው እርዳታ አርባ ቶን የሚመዝን የህክምና ቁሳቁስና መድኃኒቶችን ያካተተ ነው ብለዋል። ህንድ ከኬንያ ጋር ያላትን ግንኙነት የሚያጠናቅረው እርምጃዋ ባለፉት አርብ ባለፈው አርብ ግንቦት ሁለት ሁለት ሺ አስራ ስድስት ዓመተ ምሕረት የተለያዩ የምግብና የረዴት ቁሳቁሶች ያሉበትን እርዳታ መላኳም ታውቋል።

በምስራቅ አፍሪካ የግዙፍ ኢኮኖሚ ባለቤት መሆኗ በሚነገርላት ኬንያ ባለፉት ሳምንታት ውስጥ በተለያዩ አካባቢዎች የወረደው ከባድ ዝናብ ባስከትለው አደገኛ ጎርፍ መጥለቅለቅ የሞቱት ሰዎች ቁጥር 228 ሲደርስ ሌሎች በሺዎች የሚቆጠሩ ዜጎች መፈናቀላቸውም ተዘግበዋል።

የመሬት መንሸራተትን ጨምሮ በከፍተኛ ጉዳት ያስከተለው ይህ ዝናም በያዝነው የግንቦት ወርም ተባብሶ እንደሚቀጥል ተተንብዮአል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ በዚህ ላይ ያበቃ። መልካም ምሽት።

ከዓለም ዙሪያ የተሰባሰቡትን የምሽቱን ዜናዎች ያደረሰን አሉላ ከበደ ነበር። እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የምሽቱን የአማርኛ መሰናዶ ነው። አብራችሁን ታመሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶውን በምራት ንጉሱ ታምረ ስርጭቱን በማቀናበር ጽዮን ግርማ በዋና አዘጋጅነት፣ እንዲሁም ደግሞ አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ነን

እንዲሁም ደግሞ ሲሳይ አሸናፊና ግርማ ደገፋ ማሉ የምስልና ድምጽ ቅንብሩን የሚሰሩ ልም ባለሙያዎች ናቸው። ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆኑ አብራችን ታመሹ ዘንድ በድጋሚ የጋበዝኩ፣ ለምሽቱ ወደያዝነው አብይ ርዕስ እንሻገራለን።

አርሶ አደሮች በመሬታቸው ከፋይናንስ ተቋማት ብድር እንዲያገኙ የሚያስችል አዋጅ ጸደቀ። አርሶ አደሮች በመሬት በመጠቀም መብታቸውን በማስያዝ ብድር እንዲያገኙ የሚፈቅደው አዋጅ ዛሬ በተወካዮች ምክር ቤት ጸድቋል። አዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ የአርሶ

የአርሶ አደሮችና የአርብቶ አደሮች እንዲሁም ደግሞ ከፊል አርብቶ አደሮች እንዲሁም ደግሞ ሴቶችና ሌሎች ድጋፍ የሚሹ አካላት በመሬት ላይ ያላቸውን መብት የሚያሻሽል እንደሆነም ተመልክቷል። መሬት መሸጥና መግዛትን ጨምሮ በገጠር መሬት ላይ የሚፈጸሙ የወንጀል ተግባራት እስከ አምስት ዓመት እስርና የገንዘብ ቅጣት እንደሚያስከትሉም ተገልጿል። ኬኔዲ አባተ ዝርዝር ዘገባ አለው።

ሁለት ባካሄደው መደበኛ ስብሰባ የአርሶ አርብቶና ከፊል አርብቶ አደሩን የኑሮ ደረጃ አገሪቱ ከደረሰችበት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ እድገት ጋራ ለማጣጣም ያስችላል የተባለውን የገጠር መሬት አስተዳደርና አጠቃቀም ረቂቅ አዋጅ በሙሉ ድምፅ አጽድቋል። ላለፉት 18 ዓመታት በስራ ላይ የነበረውን የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 456 ዝባር 1997 በማሻሻል የተዘጋጀው አዲሱ አዋጅ አርሶ አርብቶና ከፊል አርብቶ አደሮች በመሬት

ላይ ያላቸውን መብት የሚያሻሽል እንደሆነ ተጠቅሷል። ከእነዚህ ማሻሻያዎች መካከልም የገጠር መሬት ባለይዞታውን የተጠቃሚነት መብት በማረጋገጥ ከፋይናንስ ተቋማት የገንዘብ ብድር እንዲያገኝ የሚያስችል መሆኑ ይጠቀሳል። በአዋጁ ላይ የተደረጉ ማሻሻያዎችንና ግብዓቶችን በተመለከተ ለምክር ቤቱ ያብራሩት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌም ይህንኑ አስረድተዋል። ይህ አዋጅ በጣም ወሳኝ አዋጅ በተለይም

አርሶ አደሮቻችን እስካሁን የሌለ አራት ሃምሳ ስድስት አዋጅ ላይ የሌለ አሁን በዚህ አዋጅ ላይ የተካተተ ሀገራችን ከደረሰችበት ደረጃ አንጻር የመጠቀም መብት የይዞታ መብታቸውን አርሶ አደሮቻችን አስይዘው በባንክ አስይዘው ገንዘብ የሚያገኙበት የፋይናንስ እጥረታቸውን የሚሸፍኑበት ከዛ ምርትና ምርታመነትን ሊያሳድጉ እድል የሚሰጥ

uh

አርሶ አደሮች ከባንኮች ብድር ለማግኘት በማስያዣነት የሚሰጡት በመሬት የመጠቀም መብታቸውን እንደሆነ የሚደነግገው አዋጁ የገጠር መሬት ባለይዞታ የመጠቀም መብቱን ሌላ ሰው ከፋይናንስ ተቋማት ለሚበደረው ብድር በዋስትናነት ማስያዝ እንደሚችልም ይገልጻል። ባለይዞታው ብድሩን መመለስ ባይችል አበዳሪው በዋስትና የያዘውን መሬት መጠቀም እንጂ መሸጥ አይችልም። አበዳሪው በመሬቱ የሚጠቀምበት የጊዜ ጣሪያ በየክልሎች የሚወሰን ሆኖ ጣሪያው ከአስር ዓመት መብለጥ

ማስቀመጥ እንደሌለበት ተመልክቷል። የገጠር መሬትን ዋስትና አድርጎ ማስያዝን በሚመለከት የሚደነግግ ሕግ እስካሁን ባለመኖሩ በአሁኑ ሰዓት በአሰራር እየታዩ ያሉ የአነስተኛ የገንዘብ ተቋማት የገጠር መሬት የይዞታ መብትን በመያዝ ብድር የመስጠት ተግባር ለሕጉ መሻሻል በምክንያትነት ተጠቅሷል። ይህ ድንጋጌ ከዚህ በፊት የብድርና ቁጠባ ተቋማት የሚሰጡትን ብድር የሚተካ ሳይሆን

አማራጭ እንደሆነም የተገለጸ ሲሆን ከዚህ በፊት የነበረው በቡድን ከብድርና ቁጠባ ተቋማት ብድር የማግኘት አማራጭም ቀጣይነት ይኖረዋል። አዲሱ አዋጅ የሴቶችና ሌሎች ድጋፍ የሚሹ አካላት በመሬት የመጠቀም መብትንም አሻሽሎ አቅርበዋል።

ለአብነትም በአዋጁ አንቀጽ 23 ማንም ወንድ በትዳር ላይ እያለ ሌላ ሴት ካገባ ከራሱ የመሬት ይዞታ ድርሻ ላይ ለሚያገባት ሴት ያካፍላል ይላል። ከዚህ በፊት ከአንድ በላይ ሚስት ማግባት የተከለከለ ነው በሚል ክልሎች ግራ ሲጋቡበት የነበረውን አሰራር ይቀርፋል የተባለው ይህ የአዋጁ ድንጋጌ ከምክር ቤቱ አባላት ጥያቄ ተነስቶበት አቶ ሰለሞን ምላሽ ሰጥተዋል። በኢትዮጵያ ቤተሰብ ሕግ መሰረት ጋብቻ ሳይፈርስ

ድርሻ ሊታወቅ አይችልም። ሶ የመጀመሪያውን እያፈረስን ነው የሁለተኛው ጋር ብቻ ድርሻ የምንሰጠው ወይስ የትኛው አግባብ ነው የሚለው ምላሽ የሚሰጠው ጉዳይ ነው ብዬ ነው የማስበው። መጀመሪያ ላይ ያገባው ባል ያገባትን ሚስቱን ሌላ በሚያገባበት ጊዜ ከእርሷ ጋር ያለውን መከፋፈል አለበት እንዳትጎዳ ሌላ የሚያገባ ከሆነ በድርሻው ላይ

በራሱ ድርሻ ላይ በገጠሪቱ ኢትዮጵያ አሁን በደረስንበት እስካሁን በምናየው ሴት እየደረበ የሚያገባው ወንድ ነው። ይህንን ዲስከሬጅ ለማድረግ ነው በራሱ ድርሻ ላይ ብቻ ነው የሚያገባ ከሆነ የሚያካፍለው ምዝገባ ማካሄድ የሚችለው እና ብዙ ተወያይተንበት የታየ መሆኑን ለማንሳት ነው።

በሕገ መንግሥቱ በተደነገገው መሰረት አርሶ አደሮች፣ አርብቶ አደሮች እና ከፊል አርብቶ አደሮች እንዲሁም መንግስታዊ ያልሆኑ ድርጅቶች፣ ማህበራዊና ኢኮኖሚያዊ ተቋማት የገጠር መሬት በነጻ ሊያገኙ የሚችሉባቸው ዝርዝር ጉዳዮችና በመሬቱ ላይ ስለሚኖራቸው መብትም አዋጁ አካቷል። በአዋጁ አንቀጽ 62 ላይ የወንጀል ተጠያቂነትን የሚያስከትሉ ተግባራትና ቅጣቶች ተዘርዝረው የተቀመጡ ሲሆን ከነዚህም መካከል መሬትን መሸጥና መግዛት የተመለከተ ይገኛል።

የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌ ማንኛውም ሰው መሬት የሸጠ ወይም የገዛ እንደ እንደሆነ ከብር መቶ ሺህ እስከ ሁለት መቶ ሺህ ወይም ከአንድ ዓመት እስከ አምስት ዓመት በሚደርስ ጽኑ እስራት ወይም በሁለቱም ይቀጣል። በተጨማሪም የግል የወል፣ ወይም የመንግስት ይዞታን በህገወጥ መንገድ የወረረ ጉዳት ያደረሰ ባልተፈቀደ ቦታ ላይ ማንኛውንም ግንባታ የሰራ ወይም እንዲሰራ የፈቀደ

ከእቅዱ ውጪ ይዞታውን ጥቅም ላይ ያዋለ፣ ሐሰተኛ የመሬት ይዞታ ማስረጃ ያቀረበ እንደየጥፋቱ የገንዘብና እስከ ሰባት ዓመት የሚደርስ የእስር ቅጣት እንደሚጣልበት ተደንግጓል። ለመጀመሪያ ጊዜ ከሰባት ወራት በፊት ህዳር ወር ላይ ለህዝብ ተወካዮች ምክር ቤት በረቂቅ ደረጃ የቀረበው አዋጁ ባለፉት ወራት ከትግራይ ክልል በስተቀር አርሶ አደሮችን ጨምሮ ከባለድርሻዎች ጋር ውይይቶች እንደተደረጉበትም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ

አዲስ አበባ ለምሽቱ የያዝነውን አብይ ርዕስ ያስደመጠን ኬኔዲ አባተ ነበረ የትንታኔው መጽሔት ይቀጥላል

በመተማ ወረዳ ታጣቂዎች አደረሱት በተባለ ጥቃት አምስት ሰዎች ተገደሉ። ከማዕከላዊ ጎንደር ዞን ወደ መተማ ወረዳ በሚወስደው ዋና መንገድ ሲጓዙ በነበሩ ተሽከርካሪዎች ላይ ታጣቂዎች ፈጸሙት በተባለ ጥቃት አምስት ሰዎች መገደላቸውና አምስት ሰዎች ደግሞ መቁሰላቸውን የዓይን እማኞች ነን ያሉ ተናግረዋል። ዘገባውን ያጠናቀረችው አስቴር ምስጋና ውናት ደረጀ ደስታ ያቀርበዋል።

ከጎንደር ከተማ ወደ መተማ ወረዳ ሲያመራ ነጋዴ ባህር ተብሎ ከሚጠራው አካባቢ ወጣ ብሎ ልዩ ስሙ ኩመርበር በተባለ ስፍራ ባለፈው ሳምንት ረቡዕ ሚያዝያ 30 ቀን 2016 ዓ.ም በታጣቂዎች ጥቃት ጉዳት በደረሰበት ተሽከርካሪ ውስጥ እንደነበረ ገልጾ ለደህንነቱ ስለሚሰጋ ስሙን እንዳንጠቅስ የጠየቀን ወጣት በጥቃቱ እግሩ መመታቱን ተናግሯል። ስለ ሁኔታው በስልክ የነገረንና አሁን በመተማ ጠቅላላ ሆስፒታል በመታከም ላይ እንደሚገኝ የገለጸልን ይህ ወጣት በእለቱ በ

ጎንደር ከተማ ከሚኖሩት እናቱ ጋር የፋሲካን በዓል አክብሮ ወደ መተማ በመመለስ ላይ እንደነበረ ተናግረዋል። በዕለቱ ከጫካ ውስጥ የወጡ ታጣቂዎች በሚያልፉ ተሽከርካሪዎች ላይ በከፈቱት የተኩሰሩምታ በርካታ ሰዎች መቁሰላቸውንና መኪኖቹም መቆማቸውን ገልጿል። ታጣቂዎቹም ከቆሙት መኪኖች ውስጥ ተሳፋሪዎችን አስወረደው ወደ መጡበት ጫካ ለመውሰድ ሲሞክሩ አንሄድም በማለት የተቃወሟቸውን ተኩሰው ሲገሏቸው መመልከቱን ወጣት የአይን ማኝ አስረድቷል።

አንድ አምስት የሞታለ።

በሸሪ ሆስፒታል ደግሞ ከምዕራብ ጎንደር ዞን ትክል ድንጋይ ቀራኒዮ መድኃኔዓለም ከተባለ ገዳም ተነስተው ቤተሰቦቻቸውን ለመጠየቅ ወደ ቋራ በመጓዝ ላይ እያሉ በተሳፈሩበት ሚኒባስ ታክሲ ላይ የተተኮሰው ጥይት እጃቸውን ማቁሰሉን የነገሩን ሌላዋ የዓይን እማኝ፣ ታጣቂዎቹ እርሳቸው ይጓዙበት የነበረው ሚኒባስ ታክሲ ጨምሮ ቢያንስ አስር ተሽከርካሪዎችን አስቁመው መመልከታቸውን ተናግረዋል።

አስተያየት ሰጪዎች የታጣቂዎችን ማንነት መለየት እንዳልቻሉ ተናግረዋል። በምዕራብ ጎንደር ዞን በመተማ ወረዳና አካባቢው በንጹሐን ዜጎች ላይ ተደጋጋሚ ጥቃቶችና እገታዎች ሲፈጸሙ መቆየቱን በየጊዜው መዘገባችን ይታወሳል። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ባለፈው ዓመት ሰኔ ወር ላይ

ከአሜሪካ ድምጽ ጋር በነበራቸው ቆይታ በአካባቢው ተደጋጋሚ ግድያና እገታ እንደሚፈጸም አምነው አካባቢውን የሚያረጋጋ የመንግስት የጸጥታ ኃይል ስምሪት ተደርጎ እንደነበረ ተናግረዋል። የመተማ አጠቃላይ ሆስፒታል የድንገተኛ ክፍል አስተባባሪ አቶ ሰይፉ አሌ ችግሩ በተደጋጋሚ እንደሚያጋጥም ገልጸው መንግስት ትኩረት ሊሰጠው እንደሚገባ ያመለክታሉ። ወደዚህ ከመጡ ወደ አምስት ሰዎች አሉ። በአምስት ሰዎቹ

ሶስቱ ያው ከባድ ጉዳት ነው። ወደ ጎንደር ሪሰርች ላቸዋል። ሁለቶች ያናጋሉ እንግዲህ እየተከታተልናቸው ነው። እነዚህ ያን ያህል ጉዳቱ የከፋ አይደለም። በተደጋጋሚ የሚፈጠረውም አንድ ቦታ ነው። እንግዲህ ከግንጭ እስከ ነጋዴ ባህር ባለችው

ዑመር የምትባል ቦታ አለች። እንግዲህ እሱ ላይ ነው ና እሱ ላይ ትኩረት በምንተሰጠው እንደማይሰራ ነው ስራ ነው። ያለፈው ሳምንት ረቡዕ ጥቃት ስለመፈጸሙ መረጃ እንደደረሳቸው የጠቀሱልንና ለጊዜው ስማቸውን በሚስጥር እንድንይዝ የጠየቁን አንድ የዞኑ ከፍተኛ ባለስልጣን በእለቱ ታጣቂዎች ሰላሳ ሰዎችንም ከቦታው አግተው እንደወሰዱ አስታውቀዋል።

ሆኖም የጸጥታ ኃይሎች ከአካባቢው ማህበረሰብ ጋር በመሆን ባደረጉት ርብርብ ታጋቾቹን በማግስቱ ለማስለቀቅ መቻሉን ባለሥልጣኑ ገልጸዋል። ዘገባው የአስቴር ምስጋና ነው።

በኢንተርኔት ላይ የሚፈጸም ጾታዊ ጥቃት ኢትዮጵያ ውስጥ የሴቶችን ድምጽ እያዳፈነ መሆኑን አንድ ጥናት ከሰሞኑ አመላከተ። በኢንተርኔት ላይ የሚሰራጩ ተገቢ ያልሆኑ ስድቦችና የጥላቻ ንግግሮች ላይ የተደረገ አንድ ጥናት ኢትዮጵያዊ ሴቶች በፌስቡክ በቴሌግራምና በኤክስ መተግበሪያዎች ላይ ጾታዊ ጥቃት እየደረሰባቸው መሆኑን አመልክቷል። ማያ ምስክር ከአዲስ አበባ ያደረሰችንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። በኢትዮጵያ

በርካታ ሴቶች ኢንተርኔት ላይ በሚደርስባቸው ጥቃትና የጥላቻ ንግግሮች ምክንያት በኢንተርኔት ላይም ሆነ ከኢንተርኔት ውጭ ከሚደረጉ ሕዝባዊ ግንኙነቶች እየራቁ መሆኑን በቅርቡ በፌስቡክ፣ ቴሌግራም እና ቀድሞ ትዊተር ተብሎ በሚጠራው ኤክስ ማህበራዊ ትስስር መድረኮች ላይ የተደረገ ጥናት አመልክቷል። የመረጃ ጽናት ማዕከል የተሰኘ

መቀመጫውን በእንግሊዝ ያደረገ መንግስታዊ ያልሆነ ተቋም የመራው ጥናት እንዳመለከተው የኢትዮጵያ ሴቶች በሁሉም የማህበራዊ መገናኛ መድረኮች ላይ ጥቃቶችን እያስተናገዱ ቢሆንም ከሁሉም የከፋው ግን ፌስቡክ መሆኑን አስታውቋል። በሶስት የኢትዮጵያ ቋንቋዎች ማለትም በአማርኛ፣ በአፋን ኦሮሞና በትግርኛ እንዲሁም በእንግሊዝኛ በተካሄደው ጥናት ከሁለት ሺህ በላይ ቀስቃሽ ቁልፍ ቃላቶች የተገኙ ሲሆን

ጥናቱ ኢትዮጵያ ውስጥ የሚገኙ አነሳሽ ቃላቶችን በስፋትና በጥልቀት ዘርዝሮ መያዙ ተገልጿል። ቃለ መጠይቅ ከተደረገላቸው ሴቶች መካከልም ከ78 በመቶ በላይ የሚሆኑት በኢንተርኔት ላይ ጥቃት ከደረሰባቸው በኋላ የፍርሃት ወይም የጭንቀት ስሜት እንደደረሰባቸው ተናግረዋል። እስካሁን ጥናት ባልተደረገባቸው ሌሎች የህብረተሰብ ክፍሎች ላይም

ተመሳሳይ ችግሮች ሊኖሩ እንደሚችሉ ጥናቱን ያካሄደው ማዕከል ጥናት አጥኚና ኤዲተር የሆኑት ፌሊሲቲ መልፎርድ ይገልጻሉ። ይህ ጥናት መረጃ ይሰጣል።

መረጃውን ደግሞ የሰብአዊ መብት ተሟጋቾች እና የሴቶች መብቶች አራማጆች ለስራቸው ሊጠቀሙበት ይችላሉ። ጥናቱ በአራት ቋንቋዎች ብቻ ላይ የተደረገ ቢሆንም በመላው ኢትዮጵያ ያለውን አዝማሚያ ስለሚያሳይ በጣም ጠቃሚ ነው ብለን እናምናለን። በሪፖርቱ ዝግጅት ላይ የተሳተፉ አጥኚዎችም በኢንተርኔት አማካኝነት የሚደርስ ጥቃት ኢትዮጵያ ውስጥ በከፍተኛ ሁኔታ መስፋፋቱን ይገልጻሉ። እስከማይታይበት ደረጃ

መደበኛ ልምድ እንዲመስል ተደርጓል፣ ሲሉም ሀሳባቸውን ያጋራሉ። ቤተልሔም አካለ ወርቅ ሴታዊት የተሰኘው የሴቶች ጥምረት ተባባሪ መስራች ስትሆን ስራዋ ለበርካታ ጥቃቶች ኢላማ እንድትሆን በር እንደከፈተ ትናገራለች። እስከ ተወሰነ ደረጃ ጭንቅላታችንን እናዘጋጃለን።

ጠንካራ የተቃውሞ ምላሾች መኖራቸውም አያስገርመንም። ነገር ግን ምላሾቹ በዚህ መጠን ጠንካራ ይሆናሉ ብለን አልጠበቅንም። ስለዚህ የሚዲያ እና የዲጂታል ደህንነት ስልጠናዎችን ወስደናል። ከሶስት አመታት በፊት የተቋቋመው የኢትዮጵያ ሰብዓዊ መብት ተሟጋቾች ማዕከል በሀገሪቱ ውስጥ ላሉ የሰብአዊ መብት ተሟጋቾች ና የማህበራዊ ሚዲያ ቀንቃኞች ከለላ ይሰጣል። የማዕከሉ የፕሮግራም አስተባባሪ ቃልኪዳን ተስፋዬ

ሴቶች በኢንተርኔት ላይ ከሚፈጸም ጥቃት ራሳቸውን መጠበቅ እንዲችሉ በትምህርትና በፖሊሲ አወጣጥ ላይ ከመንግስት የበለጠ ተነሳሽነት ሊኖር ይገባል ይላሉ። ባቀረብ ነው ምክረ ሐሳብ ላይ የትምህርት ሚኒስቴር የዲጂታል ደህንነት ስልጠናዎችን በስርዓት ውስጥ ማካተት እንደሚችል አንስተናል። ይሄ ማለት መሰረታዊ የኮምፒውተርና የዲጂታል ክህሎቶችን የሚያዳብር ስልጠና ማለት ነው።

ጥናት አጥኚዎቹ በኢትዮጵያ ሕግ ውስጥ ጥበቃ የሚደረግላቸው እንደ ብሔር ሃይማኖትና ዘር የመሳሰሉ ጉዳዮች ላይም ምርመራ አካሂደዋል። ግኝቶቹ እንደሚያሳዩትም የኢትዮጵያ ሴቶች በብሔራቸውና በሃይማኖታቸውም ላይ ያነጣጠሩ ተደራራቢ ጥቃቶች ይደርስባቸዋል። በማያ ምስክር ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

የካሜሮን ጦር ሰራዊት 300 የቦኮ ሀራም ታጋቾችን አስለቀቀ። የካሜሮኑ የጦር ኃይል በናይጄሪያው ሽብርተኛ ቡድን ቦኮ ሀራም ቁጥጥር ስር የነበሩ ከ300 በላይ ታጋቾችን ማስለቀቁ ተገልጿል። የጦር ኃይሉ ካሜሮንን ከናይጄሪያና ከቻድ ጋር በሚያዋስናት

ድንበር አካባቢ አልፋ በሚል ስያሜ ባካሄደው አንድ ሳምንት የፈጀ ዘመቻ ብዛት ያላቸው የናይጄሪያው ቦኮ ሀራም ታጣቂዎችን መግደሉንም ጨምሮ አስታውቋል። ያስለቀቃቸው ታጋቾች በሰሜናዊ የሀገሪቱ ክፍል ወደሚገኝ የጦር ሰፈር ወስዶ ማስፈሩንም አመልክቷል። ሞክዊ ኤድዊን ከንድንዝዛ ከያውንዴ ያደረሰንን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች

የ37 ዓመቷ ኦማር ፋቲሜ እንጉዌዋ የተባለች መንደሯ ስትኖር እንዴት ያለች የአታክልት አምራች ገበሬ እንደነበረች ለካሜሩን የጦር ኃይልና የመንግስት ከፍተኛ ባለስልጣናት ስትነግር ነው የምትታየው። ከዚያም እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 17 ቀን በከባድ መሳሪያ የታጠቁ ቦኮሃራሞች

እሷንና ሌሎች ሶስት የቤተሰቧን አባላት ጠልፈው እንደወሰዷቸው አመልክታለች። እንጉቦዋ ቻድ ሀይቅ ሰሜን ምስራቃዊ ዳርቻ አቅራቢያ የምትገኝ መንደር ነች። ሀይቁን ናይጄሪያ፣ ካሜሩን፣ ቻድ እና ኒጀር ይዋሰኑታል። ፋቲማ እንዳለችው ታጣቂዎቹ እሷንና ሌሎቹንም ብዛት ያላቸው ታጋቾቻቸውን እየነዱ ሀይቁ አቅራቢያ የሚገኝ ደን ውስጥ አስገብተው በኋላም

ቤተሰቦቻችሁ ማስለቀቂያ ካልከፈሉን እንገላችኋለን ብለው እንዳስፈራሯቸው ገልጻለች። የካሜሩን ኃይሎች ያስለቀቋቸው ሲቪሎች ትናንት በወታደራዊ ተሽከርካሪዎች ተጭነው ከቻድና ከናይጄሪያ ጋር የሚያዋስነው አካባቢ ወደሚገኝ የጦር ሰፈር ሲወሰዱ የካሜሩን መንግስት ቴሌቪዥን አሳይቷል።

ሁለት መቶ የሚሆኑ የካሜሩን ወታደሮች ባካሄዱት አንድ ሳምንት የፍጀ ጥቃት ያስለቀቋቸው የሚበዙት ሴቶችና ልጆች መሆናቸውን ነው የጦር ኃይሉ ያስታወቀው ሪኮርቴ ፍሪቲዩስ ስ

ዲጄዋ ባካሪ የዚህ አካባቢ አገረ ገዢ ናቸው። የተሳካ ዘመቻ ያካሄዱትን ወታደሮቻችንን እንዳመሰግን ፕሬዚደንት ፖል ቢያ ልከውኛል ያሉት ባለስልጣኑ በርካታ የጦር መሳሪያዎች ፈንጂዎችና

ሞተር ሳይክሎች ወርሰናል ሲሉም አክለው ተናግረዋል። በቦኮሃራም ላይ ባካሄደው ጥቃት ድንበሩ ላይ ያሉ የቻድና የናይጄሪያ መንግስት ወታደሮች እንደተባበሩ የገለጸው የካሜሩን የጦር ኃይል ለአንድ ሳምንት በዘለቀው በዚህ ጥቃት ብዛት ያላቸው የቦኮሃራም ተዋጊዎች እንደተገደሉና እንደቆሰሉ ነው ያመለከተው።

የተማረኩት ተዋጊዎችም በሚካሄደው ምርመራ እየተባበሩ መሆናቸውን አክሎ ገልጿል። ካሜሩን ወታደራዊ ዘመቻዋን ከቻድ እና ከናይጄሪያ ወታደሮች ጋር በትብብር ማካሄዷን ቪኦኤ በነጻ ምንጭ በኩል ለማረጋገጥ አልቻለም። የሆነ ሆኖ በቅርቡ የቻድ እና የካሜሩን ወታደሮች ታጣቂው ቡድን ማስለቀቂያ ገንዘብ ለማስከፈል አሊያም በአካባቢው በሚንቀሳቀሱ ጂሃዳዊ ቡድኖች ውስጥ በተዋጊነት ለማሰለፍ የያዘ

ዜጎች የሆኑትን ሀገሮቻቸው በፈቃደኝነት እንዲመልሷቸው ለማድረግ ድርድር መጀመሯን አስታውቃለች። የተባበሩት መንግስታት ድርጅት መሰረት በናይጄሪያ መንግስትና በቦኮ ሀራም ታጣቂዎች መካከል ሲካሄድ የቆየው ጦርነት ወደ ካሜሩን፣ ኒጀር እና ቻድ ከተስፋፋ ወዲህ ቢያንስ 36 ሺህ ሰዎች ሲገደሉ 3 ሚሊዮን የሚሆኑ ተፈናቅለዋል።

ተከታዩ ዘገባ ደግሞ የጋዛ ድርድር ጥረቶችና ተግዳሮቶችን ያስቃኝናል። ውጣ ወረዶቻቸውንም እናያለን። ዋሽንግተን በቀጠለው የጋዛ ግጭት ውስጥ ብዙ የተወሳሰቡ ጉዳዮች ያሉበትን ችግር ለመፍታት እየጣረች መሆኑን ተናግራለች። እስራኤል የዩናይትድ ስቴትስ የምትቃወመውን የደቡባዊ ራፋ ሙሉ ወታደራዊ ዘመቻ ለማካሄድ እቅድ እያወጣች ነው። አኒታ ፖል ያሰናዳችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።

በሺዎች የሚቆጠሩ ሰዎች ሀዘን የዓለም መሪዎች ከሰባት ወራት በላይ በጋዛ ያለውን ጦርነት ለማቆም የሚያደርጉትን አስቸኳይ ሙከራ አጉልቶ ያሳያል። በተጨናነቀው የራፋ ከተማ ሊካሄድ ይችላል የተባለው የእስራኤል ሁለገብ ጥቃት ያሰጋው የጋዛ ሕዝብ ለደህንነቱ በመፍራት ተሸብረዋል። በማያቋርጥ ጥቃት ምክንያት እየጨመረ የመጣው የወጣቶች ቁጣ በአሜሪካ ዩኒቨርሲቲዎች ተቀጣጥሏል፤ ከዩናይትድ ስቴትስ ውጭም ተሰራጭቷል። ዋሽንግተን በዚህ አስቸጋሪ ወቅት አሁንም ትኩረቷን የታጋቾችን መፈታ

ና እርቅ ለመፍጠር ባለመው የካይሮ ድርድር ላይ ማድረጓን ዋይት ሀውስ ትላንት ሰኞ አስታውቋል። ጄክ ሱሊቫን የዋይት ሀውስ ብሔራዊ ደህንነት አማካሪ ይህ የተለየ ድርድር የራሱ ውጣ ውረዶች የራሱ አሰራሮች አሉት። ብዙ የተቆላለፉና የተወሳሰቡ ነገሮች አሉት። በመግቢያዬ ላይ ያቀረብኩት ነገር አሁንም ቢሆን

ሐማስ ሴቶችን የቆሰሉትንና አዛውንቶችን የሚፈታ ከሆነ ነገ የተኩስ አቁም ሊኖር ይችላል። እስራኤል በጠረጴዛው ላይ ጥሩ መደራደሪያዎች እንዳቀረበች እናምናለን። ሐማስን በምላሹ ያቀረበውን መደራደሪያ ሐሳብ በጠረጴዛው ላይ አስቀምጧል። ዓለም የተኩስ አቁም ጥሪ እያደረገ ነው። ይህን ጥሪ የሚያደርጉ ወገኖች ወደ ሐማስ ሂደው ከስምምነት እስኪደረስ ወደ ድርድሩ ጠረጴዛ መጥታችሁ ስሩ ማለት አለባቸው።

ሱሊቨን ለቪኦኤ እንደተናገሩት በዚህ ሂደት ውስጥ የተከሰተ አዲስ ክፍተት አለ። ድርድሩን እያስተናገደች ያለችው ግብጽ በቅርቡ ደቡብ አፍሪካ በዓለም አቀፉ ፍርድ ቤት እስራኤል ላይ የመሰረተችውን የዘር ማጥፋት ወንጀል ክስ ደግፋለች። ግብጽና እስራኤል የሰብዓዊ እርዳታና ተደራሽ ጉዳዮችን ለመፍታት ለሚያደርጉት ጥረት ጠቃሚ ነው ማለት አልችልም። ይሁን እንጂ ግን ግብጽ፣ እስራኤል፣ አሜሪካና የተባበሩት

የመንግስታት ድርጅት መፍትሄ ለማምጣት በጋራ ለመስራት እየሞከሩ እንደሆነ አውቃለሁ። ተንታኞች እንደሚሉት የዋሽንግተን መልእክትም እንዲሁ በተለይ እስራኤል በደቡባዊ ጋዛ ከተማ ራፋህ ላይ ትልቅ ወታደራዊ ዘመቻ ለማድረግ ባላት እቅድ ላይ ልዩነት ያለበት ነው። ሱሊቨን ትላንት ሰኞ እስራኤል እስካሁን ያደረገችው በታቀዱ ኢላማዎች ላይ ብቻ ያነጣጠሩ ጥቃቶችን ነው ሲሉ ተናግረዋል።

ዴቪድ ማኮቭስኪ በዋሽንግተን ተቋም የዚግለር ባልደረባና የኮሬት ፕሮጀክት የአረብ እስራኤል ግንኙነት ዳይሬክተር ናቸው። ሚስ ስ

ከአስተዳደሩ አንዳንድ የተምታቱ ነገሮች አሉ። አንዳንድ ጊዜ ራፋ ውስጥ ያለውን ማንኛውም ነገር የሚቃወሙ ይመስላሉ። ነገር ግን አንዳንድ ጊዜ አይ እኛ አንቃወምም ትክክለኛውን እቅድ አላየንም ይላሉ። ስለዚህ ይህ መገለጽ ያለበት ይመስለኛል። ይህ በእንዲህ እንዳለ ዋሽንግተን ግልጽ የሆነ እቅድ ለማውጣት ሙከራ በምታደርግበት ወቅት የእስራኤል አመራር ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፍልስጤም ብጥብጥ እንዲቀጣጠል እያደረጉ ነው ሲሉ ከሚወነጅሉ ዜጎች ለሚደርስበት ጫና ተጋልጠዋል። የንግድ ማህበረሰብ አባል የሆኑት

ኒር ጋሎን እንደ አውሮፓውያን አቆጣጠር ጥቅምት ሰባት ለተፈጠረው ችግር ጠቅላይ ሚኒስትር ኔታንያሁ ያለባቸውን ተጠያቂነት ለማጉላት እፈልጋለሁ። ይህ በእንዲህ እንዳለ ባለሥልጣናቱ ወደ ሰላም የሚያመጣ ንግግር ለማድረግ ሲሞክሩ እስራኤል በጋዛ ላይ የምታደርገውን ጥቃት ቀጥላለች።

ከዚህ በመቀጠል ፊታችንን የምናዞረው ወደ አሜሪካ የምርጫ ጉዳዮች ነው። ቢሆንም ከጋዛ ግን የምንርቅ አይሆንም። የጋዛው ጦርነት በመካሄድ ላይ እያለ የአሜሪካ ምራጮች ስለ ዩክሬን ጉዳይ ይቆረቆሩ ይሆን? ሩሲያ ወደ ሰሜን ዩክሬን ግፊቷን አጠናክራ በቀጠለችበት በዚህ ወቅት የአሜሪካው ፕሬዝዳንት እጩዎች የሆኑት ፕሬዝዳንት ጆ ባይደንና የቀድሞው ፕሬዝዳንት ዶናልድ ትራምፕ ትኩረታቸው በሌላ የውጭ ፖሊሲ ቀውስ ላይ ሆኗል። ይህም በጋዛ በመካሄድ ላይ ያለው

ጦርነት ነው። የአሜሪካ ድምጽ የኮንግረስ ዘጋቢ ካትሪን ጆፕሰን እንደላከችው ሪፖርት ከሆነ አሜሪካ ትኩረቷ ከዚህ በኋላ ዩክሬን ላይ ሆኖ እንዲቆይ ማድረግ የሚቻል አይመስልም ይላል። በዚህ ዙሪያ የተሰናዳው ዘገባ እንግዲህ ወልዴ ያቀርበዋል። በዩክሬን ሰሜናዊ ድንበር ላይ የምትገኘው የቮቭቻንስክ ከተማን የሩሲያ ኃይሎች እንደተቆጣጠሯት ከማሳወቃቸው ከሰዓታት በፊት ዩክሬናውያኑ ለቀው ወጥተዋል።

ባለፈው ወር በፕሬዝደንት ጆ ባይደን በጸደቀው 50 ቢሊዮን ዶላር እርዳታ ዩክሬን የሩሲያን ወረራ በመመከት ላይ ነች። ዩክሬንን የመርዳት ጉዳይ የአሜሪካ ብሔራዊ ደህንነት ጉዳይ እንደሆነ ፕሬዝደንቱ ለወራት ሲናገሩ ሰንብተዋል። አሜሪካ አሁን እገዟን ብታቆም ዩክሬን አደገኛ ሁኔታ ውስጥ ትገባለች፣ አውሮፓም እንዲሁ ነጻው ዓለም አደጋ ላይ ይወድቃል

እኛም መጉዳት የሚፈልጉ አካላትን ያበረታታል። ለረጅም ጊዜ ለማውቃቸው ፑቲን ያለኝ መልእክት እገዛችን አናቆምም የሚል ነው። ተንታኞች እንደሚሉት ግን የውጭ ፖሊሲ ጉዳዮች በአሜሪካ ፕሬዚደንታዊ ምርጫ ውስጥ ቦታ ሲኖራቸው ብዙም አይስተዋልም። የአሜሪካ ዩኒቨርሲቲ ፕሮፌሰሩ ጄምስ ተርበር በዚህ ላይ የሚሉት አለ

barely registers in the polls and the issue of foreign policy. የዩክሬን ጉዳይም ሆነ የውጭ ፖሊሲ ጉዳይ በምርጫው ብዙም የሚታሰብ ጉዳይ አይደለም። ከአምስት በመቶ በታች ያሉ ሰዎች ናቸው ይህ ጉዳይ አስፈላጊ እንደሆነ የሚያስቡት። የውጭ ፖሊሲያችንን በአጠቃላይ ማለት ነው። ከቻይና ጋር ያለን ግንኙነት፣ ፑቲንን በመገዳደር ረገድ፣ እንዲሁም በጋዛ እየሆነ ያለውን ሁሉ ጨምሮ ማለት ነው።

የሪፐብሊካን ፓርቲውን እንደሚወክሉ የሚጠበቁት ዶናልድ ትራምፕ እንደሚሉት ደግሞ አሜሪካ ቀድሞውንም ከልክ ያለፈ እርዳታ ወደ ውጭ ይልካለች። የቀድሞው ፕሬዚዳንት በዓመቱ መጀመሪያ ላይ እንደተናገሩት ሩሲያ አንድ የኔቶ አባል ሀገርን ብትወር በጋራ መከላከል የሚለውን መርህ አያከብሩም፣ አልከላከልላችሁም፣ እንደውም ያሻቸው እንዲያደርጉ አበረታታችኋለሁ።

ይህ መልእክታቸው አሜሪካ በተቀረው ዓለም ጉዳይ ውስጥ የምታደርገው ተሳትፎ የሚያሳስባቸው ድምፅ ሰጪዎች የሚጋሩት ነው። ባርበራ ፔሪ ከቨርጂኒያ ዩኒቨርሲቲ ሚለር ማዕከል ናቸው። በሽብርተኝነት ላይ የተካሄደው የ20 ዓመት ጦርነትና

ማለቂያ የሌላቸው ጦርነቶች ምናልባትም አሜሪካውያን መገለልን እንዲመርጡ ወይም አሜሪካ ትቅደም የሚል እምነት እንዲኖራቸው ሳያደርግ አይቀርም። ዶናልድ ትራምፕ በ2016 ስኬታማ ሆነው የነበረ ለዛ ነው። የሪፓብሊካን ፓርቲው የ2024 እጩ አድርጎ በይፋ እስኪሰይማቸው ድረስ ያለውን ሁሉ ድጋፍ በስኬታማነት አሰባስበዋል።

ለዩክሬን የሚሰጠውን እርዳታ በተመለከተ የሚታየው ተቃውሞ አንዳንድ የሪፐብሊካን ህግ አውጪዎችን አስቸጋሪ ሁኔታ ውስጥ የከተተ ይመስላል። ከወራት መዘግየት በኋላም ቢሆን የትረምፕ ደጋፊ የሆኑት የአሜሪካ ምክር ቤት አፈ ጉባኤ ማይክ ጆንሰን የውጭ እርዳታ ህጉ እንዲጸድቅ አድርገዋል። የአሜሪካ ልጆችን ወደ ዩክሬን ከምልክ ጥይት ብልክ መርጥ አለው።

በጋዛ የሚካሄደውን ጦርነት በተመለከተ በአሜሪካ ባሉ ኮሌጆች ተቃውሞ በሚደረግበት በዚህ ወቅት ለውጭ እርዳታ እየዋለ ያለውን ገንዘብ አስመልክቶ በዚህ የምርጫ ወቅት ትልቅ የመወያያ ርዕስ ይሆናል ተብሏል። በድጋሚ የቨርጂኒያ ዩኒቨርሲቲዋ ባርብራ ፔሪ ለምሳሌ የኮሌጅ ትምህርት ክፍያን በተመለከተ

ምን ያህል ቁጥር ያላቸው ወጣት ድምፅ ሰጪዎች በጥንቃቄ እያሰቡበት እንደሆነ አላውቅም። ለምን በቢሊዮን የሚቆጠር ዶላር ለዩክሬንና እስራኤል መሳሪያ ለመላክ እያወጣን እንደሆነ ምን ያህል እያሰቡበት እንደሆነ አላውቅም። ይህን ገንዘብ ለምን በሀገር ውስጥ ላለብን ችግር አናውልም ብለው የሚጠይቁ ወጣቶች ይኖሩ እንደሁ አላውቅም። ባለፈው ወር በአሜሪካ ኮንግረስ የጸደቀው የዩክሬን እርዳታ

ከህዳሩ ፕሬዝደንታዊ ምርጫ በፊት የሚሰጥ የመጨረሻው ገዛ ሳይሆን አይቀርም ተብሏል ካትሪን ጂፕሰን ለላከችው ዘገባ እንግዶሊ ነኝ ዋሽንግተን ዲሲ አሁንም ከዚሁ ርዕስ አንርቅም እነ ትራምፕ ለእስራኤል የጦር መሳሪያ እንዳይላክ በተላለፈ እግድ

ባይደንን ተቹ። ዩናይትድ ስቴትስ በቅርቡ ወደ እስራኤል ሊላክ የነበረውን የጦር መሳሪያ ለጊዜው እንዲታገድ አድርጋለች። በአሁኑ ወቅት ደግሞ የጋዛ ጦርነት በዩናይትድ ስቴትሱ ፕሬዝዳንታዊ የምርጫ ዘመቻ ላይ ጎልተው ከሚሰሙ የጦፉ ክርክሮችና ንግግሮች መካከል ዋነኛው ሆኗል። ፕሬዝዳንት ጆ ባይደን ጉዳዩን አስመልክቶ የያዙት አቋም የተቹት የፖለቲካ ተቀናቃኛቸው ሪፐብሊካን ዕጩ ዶናልድ ትራምፕ አንዳንድ የፓርቲያቸውን አባላት

ተቀላቅለዋቸዋል። ቬሮኒካ ባልደራስ ኤግሌሲያስ ያደረሰችንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።

የትላንቱ እሁድ ለእስራኤል በውጊያ ላይ የወደቁ ወታደሮቿና በመስከረም ሀያ ስድስቱ የሐማስ የሽብር ጥቃት ሰለባ የሆኑ ወገኖች የታሰቡበት ዕለት ነበር። ከድንበሩ ማዶ ደግሞ እስራኤል በደቡባዊ ጋዛዋ የራፋ ከተማ በሐማስ ላይ የከፈተችውን ወታደራዊ ዘመቻ ወደ አካባቢው ከማስፋፋቷ አስቀድሞ ተፈናቃይ ፍልስጤማውያን ስፍራውን ለቀው እንዲወጡ የተሰጠውን ትእዛዝ

ማሰላሰል ይዘዋል። ከሌላው የዓለም ጫፍ እየሆነ ያለው ጉዳይ በዩናይት ስቴትስ የፕሬዚዳንታዊ ምርጫ ዘመቻም በተመሳሳይ በመስተጋባል ላይ ይገኛል። የሪፐብሊካኑ ፕሬዚዳንታዊ እጩ ዶናልድ ትራምፕ ከትላንት በስቲያ ቅዳሜ በኒው ጀርሲ ክፍለ ግዛቷ የዊልውድ ከተማ ቁጥሩ አንድ መቶ ሺህ ለሚጠጋው ደጋፊያቸው ንግግር ባሰሙበት ወቅት ስለ እስራኤልና ሐማስ ጦርነት

አንስተዋል። ዋይት ሀውስ ያለሁት እኔ ብሆን ኖሮ ጋዛ ውስጥ ጦርነት አይኖርም ነበር። እኔ ፕሬዚደንት በነበርኩበት ጊዜ መካከለኛው ምስራቅ ውስጥ ታይቶ የማያውቅ ሰላም ነበር።

ትራምፕና አንዳንድ የዩናይት ስቴትስ ምክር ቤት የሪፐብሊካን ፓርቲ አባላት በራፋ እየተካሄዱ ካሉ ሁኔታዎች ጋር በተዛመደ የባይደን አስተዳደር ወደ እስራኤል ሊላክ የነበረውን ወታደራዊ ጭነት ለማስቆም በቅርቡ ያሳለፈውን ውሳኔ አጥብቀው አውግዘዋል። የሪፐብሊካኑ የእንደራሴዎች ምክር ቤት አባል ሴናተር ሊንዚ ግራሃም ትላንት እሁድ በሰጡት አስተያየት ከሁለተኛው የዓለም ጦርነት ሁኔታ ጋር ያዛመዱበትን ትችት ሰንዝረዋል።

ከፐርል ሃርበር በኋላ እንደ ሀገር ውድመት በገጠመን ጊዜ ከጀርመኖችና ከጃፓኖች ጋር ውጊያ ላይ በነበርንበት ጊዜ ሂሮሽማና ናጋሳኪን በኒውክሌር ቦምብ ደብድበን ጦርነቱን ልናቆመው ወሰንን። ያ ትክክለኛ ውሳኔ ነበር። እስራኤል በዚህ ጦርነት መሸነፍ አትችልም።

ለዚህ ጦርነቱን ለማጠናቀቅ የሚያስፈልጋቸው ቦምብ ይሰጣቸው። በሰው ላይ ብዙ ጉዳት እንዳይደርስ ለማድረግ አብረናቸው እንስራ። ሆኖም አንዳንድ የጦር መሳሪያዎች ለጊዜው እንዳይላኩ ቢደረግም

የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት በቅርቡ ለምክር ቤት ያቀረበው ሪፖርት ግን እስራኤል ከሐማስ ጋር እያካሄደች ባለው ጦርነት የወታደራዊ እርዳታ አጠቃቀምን በተመለከተ የዩናይት ስቴትስንና ሌሎች ዓለም አቀፍ ሕጎች ጥሳለች ከሚል መደምደሚያ ላይ ሳይደርስ ቀርቷል። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኤንቢሲ ቴሌቪዥን ጣቢያ ጋር ቃለ ምልልስ ባደረጉበት ወቅት አገራቸው አጋሯ የሆነችውን እስራኤልን ተጠያቂ ከማድረግ ተቆጥባ እንደሆን

ተጠይቀው ነበር። ጨርሶ አይደለም፣ አድሏዊ አሰራር የለንም። እስራኤል እጅግ የቅርብ አጋሮቻችንና ሸሪኮቻችን ከሆኑ አገሮች መካከል አንዷ ነች። እስራኤልን የሚመለከተው አያያዛችንም ለሌሎች አገሮች ከምንከተለው አያያዛችን ጋር ተመሳሳይ ነው።

ቁርጥ ያለ ውሳኔ ላይ ማድረግ በምንችልበት ጊዜ እንወስናለን። ነገር ግን ያን በጦርነት መሃል ማድረግ በጣም አስቸጋሪ ነው። እስራኤል በጦርነቱ ያሳየችውን ምግባር አስመልክቶ ከዲሞክራት ፓርቲው አባላት ጋር ተመሳሳይ አቋም ያንጸባረቁት የምክር ቤት አባሉ ሴናተር በርኒ ሳንደርስ በበኩላቸው ለኤንቢሲ ቴሌቪዥን ጣቢያ በሰጡት አስተያየት እስራኤል የዩናይት ስቴትስ ወታደራዊ እርዳታ አካል የሆነ አንዳችም ሽራፊ ሳንቲም ሊሰጣት አይገባም ብለዋል።

35,000 Palestinians dead and 77,000 wounded, two thirds of whom are women and children.

ሰላሳ አምስት ሺህ ፍልስጤማውያን ሞተዋል፣ ሰባ ሰባት ሺህ ቆስለዋል። ከመካከላቸው ሁለት ሶስተኛው ሴቶችና ህጻናት ናቸው። በሰለጠነ ህብረተሰብ ውስጥ ጦርነትና ስልጣኔ የሚለው እንዳለ ሆኖ ማለት ነው። በሰለጠነ ህብረተሰብ ውስጥ ጦርነት በዚህ መንገድ መካሄድ የለበትም። በምርጫ ዘመቻቸውና በፕሬዚዳንታዊ ኃላፊነታቸው በሚወስዷቸው ውሳኔዎች መካከል

እስካሁን ሚዛናቸውን ጠብቀው መዝለቅ የቻሉት ጆ ባይደን ወደ እስራኤል የሚላከውን ወታደራዊ ትጥቅ ለጊዜው እንዳይላክ ለማገድ በቅርቡ በወሰዱት ውሳኔ ሳቢያ በሚቀጥሉት ሳምንታት ውስጥ ከሪፐብሊካን የምክር ቤት አባላት ዘንድ አዳዲስ ፈተናዎች ይገጥሟቸዋል ተብሎ ተጠብቋል። ዶናልድ ትራምፕ በበኩላቸው

ዛሬ ሰኞ ወደ ፍርድ ቤት ተመልሰው ኒውዮርክ ላይ እየታየ ባለው በተከሰሱበትና ከገንዘብ ጋር በተያያዘው የማጭበርበር ወንጀል ጉዳይ ሊመሰክሩባቸው ከሚቀርቡት የቀድሞው የሕግ አማካሪና ጉዳይ አስፈጻሚያቸው ማይክል ኮህን ጋር ይገጣጠማሉ።

ለምሽቱ የመጀመሪያው ምዕራፍ የያዝናቸው ዘገባዎች ተጠናቀዋል። አሁን ወደ ሁለተኛውና ልዩ ዘገባዎች ነው የምንሻገረው።

የዛሬው የሁለተኛው ምዕራፍ የመጀመሪያ ዘገባችን ንግድና ምጣኔ ሀብት ነው። በዛሬው የንግድና ምጣኔ ሀብት ርዕሰ ጉዳይ የመረጥነው ዓለም አቀፍ የመገበያያ ገንዘብ ፉክክርን ነው። በዓለም አቀፍ የግብይት ስርዓት ውስጥ ያለው የዶላር የበላይነትን ለመገዳደር እንደ ብሪክስ ያሉ የሀገራት ምጣኔ ሀብታዊ ጥምረቶች አዲስ የጋራ መገበያያ ገንዘብ ለመፍጠር እየሰሩ ይገኛሉ። ይህም በተለይም እንደ ቻይና ና ሩሲያ ያሉ ሀገራት የዶላር ተጽዕኖን ለመግታትና በዓለም አቀፍ ኢኮኖሚ ውስጥ ያላቸው ሚና ለማሳደግ በማሰብ

እንደሆነ ያነጋገርናቸው የምጣኔ ሀብት ባለሙያዎች ይናገራሉ። ይህን አይነት ኢኮኖሚያዊ ፉክክሮች እንደ ኢትዮጵያ ላሉ ሀገራት ጥቅምም ሆነ ጉዳትን ስለሚያስከትል በጥንቃቄ ሊመለከቱት የሚገባ ጉዳይ መሆኑንም ነው ባለሙያዎቹ የሚመክሩት። አስማማው ዋዬ ነው ዘገባ አለው። ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ የፈጠሩትና በመስራቾቹ ሀገሮች ስም ምህጻር ብሪክስ ተብሎ የተሰየመው ጥምረት

አዲስ የልማት ባንክ እንደሚኖረውና የራሱ ምንዛሬ እንደሚያወጣ በጉዳዩ ላይ ምርምር የሚያደርጉ የንግድና ምጣኔ ሀብት ባለሙያዎች ይናገራሉ። ዋና ዓላማውም በአባላቱ መካከል በሚደረጉ የንግድ ልውውጦች የራሱን ኦፊሴል ገንዘብ በመጠቀም የዶላርን የበላይነት ማስወገድ እና የራሳቸውን ገንዘብ መጠቀም እንደሆነም ባለሙያዎቹ ትንታኔያቸውን በአስረጅነት ያስቀምጣሉ።

የምጣኔ ሀብት ባለሙያውኑ ዶክተር ጹፍ ድንቅ ስለች በበኩላቸው እንደ ሩሲያና ቻይና ያሉ ሀገራት በራሳቸው ገንዘብ ዓለም አቀፍ ግብይትን ለማድረግ አቅደው እየሰሩ መሆኑን ይገልጻሉ። ቀዝቃዛው ጦርነት ማክተም በኋላ ባለ አንድ ዋልታ ዓለም ሲመሰረት አሜሪካ እሱን ገንዘቡን መሪነቷን ተጠቅማ ላልተገባ ተጽዕኖ ትጠቀሟለች የሚል አቤቱታ ይሰማል። ለምሳሌ አሁን በሩሲያ በኩል ስዊፍት እንዳትጠቀም ወይም በዶላር የሚደረጉ ግብይቶችን አሜሪካ ጫና እያደረገችበት ስለሆነ አማራጭ

አማራጭ አንድ ገንዘብ ብቻ ሳይሆን አንድ እርስ የራሳቸውን የሚገኘውን ገንዘብ ህንድ እና ሩሲያ ሲገበያዩ ሩብልና ሩፒ ይጠቀማሉ። ቻይናና ሩሲያ ሲገበያዩ ዩዋን ወይም ሩብል ይጠቀማሉ። እንዲሁም ሳውዲ ራሱ እነዳጅ በቻይና ገንዘብ እየሸጠች ነው የሚባል ጭምጭምታ ነበር። ይሄ ምንድን ነው? ዶላርን የመጥላት ሳይሆን ዶላርን ብቸኛ የመገበያያ ገንዘብ አድርጎ መጠቀም ስጋቶች በሀገራት ሉዓላዊነት

በምጣኔ ሀብት ነጻነት እንዲሁም በአገልግሎቶችና ምርቶች በነፃነት መንቀሳቀስ ላይ ተጽዕኖ ሊያመጣ ይችላል ከሚል ስጋት አንጻር ነው። ስለዚህ ቻይና ለብዙ ወራት ከሀምሳ ፐርሰንት በላይ የሚሆነውን ንግድ በራሷ ገንዘብ እያደረገች ነበር። ከቅርብ ጊዜ ወዲህ በቻይናና በሩሲያ እንዲሁም ሌሎች ረቀሉ ሀገራት ስምምነት እያደረጉ የሁለትዮሽ ንግዶችን በየራሳቸው ገንዘብ ሲያደርጉ ቆይተዋል። አሁን ደግሞ የዶላር አማራጭ ገንዘብ አንድ ወጥ የሆነ ይምጣ እየተባለም ያለበት አለ። እሱ በቅርቡ ሊሆንም ላይሆንም ይችላል።

ትርጉሙ ግን የኢኮኖሚ ብቻ ሳይሆን አጠቃላይ የጂኦፖለቲክስ ነው። ሌላው የምጣኔ ሀብት ባለሙያ አቶ አብዱልቃድር ኑረዲን ዓለም አቀፍ ባንክ የማቋቋም የብሪክስ እቅድ ተገዳዳሪነትን የማሳደግ ፍላጎት እንደሆነ ይጠቁማሉ። ልክ እንደ አይኤምኤፍ እና ወርልድ ባንክ ብሪክስም ስንመጣ ሁለት ተቋማት አሉ። አንደኛው ኮንቲንጀንት ሪዘርቭ አሬንጅመንት የሚባለው የ

መቆጣጠሩን ስራ በሀገራት በአባል ሀገራት መካከል ውጭ ምንዛሪ ችግር ቢፈጠር የማበደር፣ የማስተካከል አባል ሀገራትን የመጠበቅ አይነት አለ። ሁለተኛው ኒው ዲቨሎፕመንት ባንክ የሚባል አለ። ጽሕፈት ቤቱ ቻይና ሻንሃይ ነው ያለው እና ይሄ ድርጅት እንግዲህ ኢትዮጵያ የሚሆን አሁን የሚገቡ ሀገሮች

ከፍለው ልክ እንደ የልማት ባንክ ነው። ወይም እንደ ወርልድ ባንክ እንደ አለም ባንክ የሚሰማራበት የተለያዩ ዘርፎች አሉት። ምዕራቦቹ ብሎክ ላይ አለም ባንክ ሲሰራው የነበረውን አይነት ስራ በአክሲዮን በአክሲዮን የተቋቋመ ነው። በመቶ ቢሊየን ዶላር የተቋቋመው ይሄ ኒው ዲቨሎፕመንት ባንክ የሚባለው ዶክተር ጹብ ድንቅ ብሪክስን ጨምሮ አዳዲስ የጋራ መገባበያ ገንዘብን የመፍጠር ውጥኖች የዶላርና ዓለም አቀፋዊ የመገባበያ ድርሻን በአጭር ጊዜ መገዳደር አቅም ላይ ያደርሳችኋል ብለው አያምኑም።

በጣም ታላላቅ የነዳጅ እና የጋዝ አምራች ሀገሮች እዚህ ውስጥ አሉ። እንደገና የዓለም ማኑፋክቸሪንግ ሀብ የሚባለው ቻይና ነው፣ እሱም እዚህ ላይ አለ። ስለዚህ በተለይ ዶላር የነዳጅ ዋና መገባበያ መሆኑ ከቀረ እና ሌሎች ገንዘቦች በቀጥታ ወደ ነዳጅ መቀየር ከቻሉ ማለት በየዋን ነዳጅ መግዛት፣ ዶላር ኢንተርሚን ሶስተኛ ወገን ሆኖ በጣልቃ ሳይገባ እንደዛ ከተቻለ በጣም ከባድ የሆነ የዶላር ዋጋ የመግዛት አቅም እንዲሁም ዓለም አቀፍ ተቀባይነት ተጽዕኖ

ላይ ይወድቃል። ለማለት ይቻላል። ነገር ግን ጊዜ ይፈጃል። እስኪ ለመድ አዲሱ የሚመጣው ያን ያህል በአምስት አመት በአስር አመት ላይሆን ይችላል። በጊዜ ሂደት በሶስት በአራት አስርት አመታት ግን ዶላርን ቀድሞ ሊሄድ የሚችል ወይም እኩ የሆኖ የሚገዳደረው ገንዘብ የማምጣት አቅም ይኖራቸዋል። በዚህ ሀሳብ የሚስማሙት አቶ አብዱልቃድር ኑረዲ በበኩላቸው ይህ በኃያላን ሀገራት የሚደረገው አለም አቀፋዊ የኢኮኖሚ ተገዳዳሪነት

ኢትዮጵያ ላሉ የንግድና ምጣኔ ሀብት እድገት ጉዳይ ሁሌም አሳሳቢ ለሆነባቸው ሀገራት ጥቅምም ጉዳትም እንዳለው ያስረዳሉ። ጥቅሙ ለምሳሌ ኢትዮጵያ የኤንዲቢ የኒው ዲቨሎፕመንት ባንክ አባል ነች ማለት ነው። ስለዚህ ኒው ዲቨሎፕመንት ባንክ ትላልቅ ኢንቨስትመንቶች ላይ ይሳተፋል። አለም አቀፍ ኢንቨስትመንቶች ላይ አውሮፓንም ሌሎች ሀገሮች ጨምሮ ማለት ነው። ከዛ የምናገኘው ዲቪደንድ አለ። ልክ አንድ አትራፊ አዋጭ ባንክ ላይ ኢንቨስት እንደማድረግ ነው የሚቆጠረው። እነዚህ አስራ አንዱ ሀገራት እርስ በራሳቸው

መበዳደር መዋዋስ ሊኖር ይችላል። ገንዘብ መበዳደር ስለሚኖር አሁን ሰዓት ላይ በተለይ ቴክኖሎጂው ጥሩ ስለሆነ ክፍያንም የማጣጣት ሲስተም ላይ አሁን አርቲፊሻል ኢንተለጀንሱን በመጠቀም ዲጂታል አማራጮቹን በመጠቀም ብዙ ጥቅሞች ይኖሩታል ማለት ነው። ጉዳት ብለን የምንለው ምናልባት የምዕራቦች ዕዳ ስላለብን የፖለቲካ ጫና ያንን እነዛ ምስራቆቹ የደቡብ ምስራቅ አገራት የእኛን ያድኑን አለ የሚለው ተወሰነ ጫና ከሌለው በስተቀር ጉዳት አለው ብዬ

ኢትዮጵያ ከሁለቱም ጎራዎች ጋር እኩል ወዳጅነት እንዳላት የሚናገሩት ዶክተር ዕጹብ ድንቅ አሁንም ጥቅሞቿን ማዕከል ማድረግ እንዳለባትም ይመክራሉ። የሁለቱ ክፍትል ብሪክስ እና የምብሪክስ ተቃራኒ የምንለው ጂ ሰቨን እንበለው የምዕራቡን ዓለም ህብረት በሱ በኩል እንያዘ ሆነል ወደ አንዱ ስትሄድ አንደኛው እንደ ባላንጣ ነው ሊያ የሚችለው ከመጣኔ ሀብት በዘለለ ስለሆነ ህብረቶች የሚታየው ስለዚህ ፈተና ይኖራል። አንዳችንን ምረጡ ይባላል። ለመምረጥ ከባድ ነው። ስለዚህ ማድረግ ያለባቸው እንደ ኢትዮጵያ ያሉ ሀገሮች የራሳቸውን

ፍላጎት በደንብ ማወቅ ከዛ ከምዕራቡ የሚያገኙትን ከምስራቁ የሚያገኙትን አስልተው በብልጠት ከዛም ከዛም እያሉ በጣም አስቸጋሪ መስመር ነው መል የሚኖረው ነገር ግን እሱም ብልጥ ከሆኑ መጠቀም ይችላሉ። ያሉንን መጫወቻ ካርዶች በአግባቡ ከተጠቀምን አይ ቲንክ ከሁለቱም

ጥቅም ማግኘት እንችላለን። ነገር ግን አደገኛ ነው። ከእኛ ናችሁ ከነዛ የሚለው ጫና አለ። በአሁኑ ወቅት ሀገራት ያላቸው ኢኮኖሚ አቅም አንዱ መለኪያ በሆነው የዓለም አቀፉ የገንዘብ ተቋም አይኤምኤፍ የሀገራት መገባበያ ተቀማጭ ድርሻን በተመለከተ እስከ አውሮፓያን አቆጣጠር ሀያ ሀያ ሁለት ድረስ በጠናቀረ መረጃ ዶላር የአምሳ ዘጠኝ በመቶ ድርሻን በመያዝ ቀዳሚ ስለመሆኑ የስታቲስታ አህዛዊ ገለጽ ያሳያል። ለአሜሪካ ድምጽ አስማማዬ ነው ዋሽንግተን ዲሲ።

ተከታዩ ዘገባችን ትምህርት ነክ ርዕሰ ጉዳይ ላይ ያተኩራል። ለሀገሪቱ መዲና የቀረቡትን ጨምሮ በዩናይትድ ስቴትስ በየአመቱ የአካባቢ ማህበረሰቦችን ጉዳይ የሚዘግቡ የዜና ተቋማት ቁጥር በመቀነስ ላይ ይገኛል። አንዳንድ የሁለተኛ ደረጃ ተማሪ ጋዜጠኞች እጥረቱን ለማካካስ በጥረት ላይ ይገኛሉ። ሮቢንገስ ከዋሽንግተን ዲሲ ወጣ ብለው ከሚገኘው የማንጎመሪ አውራጃ የላከውን ዘገባ ሀብታሙ ስዩም እንደሚከተል ያቀርበዋል።

የዋልተር ጃንሰን ሁለተኛ ደረጃ ትምህርት ቤት የዜና ክፍልና የተማሪ ጋዜጠኞች በሞንጎመሪ ካውንቲ ሜሪላንድ ውስጥ ዜናዎችን ይዘግባሉ። አውራጃው በዩናይትድ ስቴትስ ከሚገኙ ሀብታም ቀጠናዎች መካከል አንድ ቢሆንም በአካባቢው ያሉ ማህበረሰቦች የዜና አውታሮች ቁጥር ግን ማሽቆልቆል ይዘዋል። ሴን ፓርክ ዘፒች የተሰኘው ጋዜጣ ዋና አዘጋጅ ነው። ማህበረሰባዊ የዜና አገልግሎት በእጅጉ ጠቀሜታ እንዳለው አስባለሁ።

በአካባቢያችን በጣም ብዙ ጋዜጣዎች ነበሩ። በዚህ ቀጠና ከዓመታት በፊት ስምንት ጋዜጦች የዜና ሽፋን ይሰጡ ነበረ። አሁን ላይ ግን ደሞንጎመሪ ካውንቲ ሰንትናል ከተሰኘው በጎርጎስያኑ 1855 ከተቋቋሙ ጋዜጣ በቀር ሌሎች ታጥፈዋል። እሱም ቢሆን በኮሮና ቫይረስ ስርጭት ሰሞን ለፈተና ተዳርገዋል፣ ህትመቱን አቁሟል። ሆኖም ጋዜጣ ከሚዘግቡ ተማሪዎች ጋር በተመሰረተ ትብብር ስራውን በበይነ መረብ ላይ መቀጠል ችሏል።

ዘፒች ተብሎ የሚጠራው አውታር የዜና ክፍል ውስጥ ተማሪዎች በበይነ መረብ ላይ ዘገባዎችን ያትማሉ። ህትመቱ የትምህርት ቤት ታሪኮች ላይ ብቻ ያተኩር አይደለም፣ ተማሪዎችን ሊስቡ የሚችሉ ማህበረሰባዊ ዜናዎችንም ያካትታል። ዘረኝነትን የተመለከተ አስተያየት፣ የትምህርት በጀትን የተመለከተ ዘገባና የአካባቢ ስፖርት ትኩስ መረጃዎችም ሊሆኑ ይችላሉ። ሚያ ሃልፐር ዘፒች በተሰኘው አውታር ውስጥ የተማሪ ጋዜጠኛ ናት። The future of journalism is

not as secure as it once was and it's been changing a lot over the years የጋዜጠኝነት መጻኢ ዘመን ወትሮ እንደነበረው ደህንነቱ የተጠበቀ አይደለም። በአመታት ውስጥ በእጅጉ እየተቀየረ ነው። እኛ የተማሪ ጋዜጠኞች ደግሞ በዚህ ለውጥ ውስጥ ስፍራ ይኖረናል። አንዳንዴ ዘ ሰንትነል አውታር በአማካሪዎቻቸው እውቅና ከተማሪዎች ዘገባዎችን ይጠይቃል።

ብዙ ጊዜ ግን አውታሩ ተማሪዎች ዘፔች በተሰኘው አውታራቸው ላይ ካተሟቸው ዘገባዎች መካከል መርጦ ይወስዳል። ዊንዲ ቦሬል የተማሪ ጋዜጠኞች አማካሪ እና በዋልተር ጃንሰን ትምህርት ቤት ውስጥ መምህርት ናቸው። It evolved into this um, current process where when they see something that የሚወዱትን ነገር አሊያም ማህበረሰቡ ላይ ተጽዕኖ ያሳድራል ባሉት ጉዳይ ላይ ይሰሩ ዘንድ ፈቃድ ወደሚወስዱበት ሂደት ተሸጋግሯል። ፍጹም ተስማሚ ነበር።

ማርክ ካፕሎፍ ደግሞ የሴንትነል አሳታሚ ናቸው። እኛ ለእነሱ ድምፅ ለመስጠት ትክክለኛ ቦታ እንደሆን ስለተሰማቸው ክብር ይሰማናል። ሁልጊዜ ከእነርሱ እማራለሁ። የሁለተኛ ደረጃ ትምህርት ቤት ጋዜጠኞች ብቻ ሳይሆን የኮሌጅ ጋዜጠኞችም አሉን። የኖርዝ ዌስተርን ዩኒቨርሲቲ ተመራማሪዎች እንደሚናገሩት

ከግማሽ በላይ የሚሆኑት የዩናይትድ ስቴትስ አውራጃዎች አስተማማኝ ዜናና መረጃ የማግኘት ውስንነት ገጥሟቸዋል። የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ክፍተቱን ለመሙላት እንደ አንድ መላ እየታዩ ነው። ሲን ፓርክ በድጋሚ አንድ አሳታሚ ስራችንን ከቁም ነገር ቆጥሮ የምር ስራ እንደምንሰራ እውቅና መስጠቱ ለእኔም ሆነ እነዚህን ዜናዎች ለማሳተም

በትጋት ለሚሰሩት ተማሪ ጸሐፍት በመላ ትልቅ ትርጉም አለው። አሌክሰንሺው የዓመቱ የሜሪላንድ ሁለተኛ ደረጃ ትምህርት ቤት ጋዜጠኛ ተብላ ትመርጣለች። የሴንትናል አንባቢዎችም ያውቋታል። በማህበረሰቤ ውስጥ ለጋራቸው የሚገባቸው ወይም ደግሞ

በአሁኑ ጊዜ ካለው የዜና ሽፋን አንጻር ውክልና አንሷቸዋል ብዬ የማስበውን ጉዳዮች እፈልጋለሁ። ቀደም ሲል በተለይም በወረርሽኙ ጊዜ ስለ እስያዊ ጠልነት እንዲሁም ደግሞ በአውራጃ ያሉ ትምህርት ቤቶች እያጋጠሟቸው ስለነበሩ የምትክ መምህራን እጥረትና የመሳሰሉ ችግሮች ጽፌ ነበር። ብዙዎቹ ለመምረጥ እድሜያቸው ገና ቢሆንም ዩናይትድ ስቴትስ የምታደርገው ምርጫ ቁልፍ ትኩረታቸው ይሆናል ተብሎ ይጠበቃል። ለሁለተኛ ደረጃ ተማሪዎች ብዙ ጊዜ የሚያሳስቧቸው የእግር ኳስ ጨዋታዎች

ከእድሜ እኩዮቻቸው ጋር የሚያሳልፉት ልዩ ምሽትና የማህበራዊ መገናኛ አምዶች ናቸው። በዚህ ዜና ክፍል ውስጥ ያሉ ተማሪዎች ግን ትኩረታቸው የትምህርት ቤቱን ቅጽር ግቢ ተሻግረው በማህበረሰቡ ዘንድ አሻራውን እያሳረፉ ነው።

አሜሪካ ድምፅ፣ ዋሽንግተን ዲሲ ወደ እናንተ የሚደርሰው ዘገባችን በመጠናቀቅ ላይ ይገኛል። ከመለያየታችን በፊት ስርጭቶቻችንን እንዴት ልታገኙ እንደምትችሉ እናስታውቃችሁ። በለውጥ ጊዜ ዓለም መረጋጋት ሲያጣ፣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን

የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን።

በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራችሁ አድማጭ ተመልካቾቻችን በ19

በ22 ና በ31 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ ሲተላለፍላችሁ የቆየው የማክሰኞ ምሽት ሚያዚያ 6 2016 ዓ.ም መሰናዷችንና ጥንቅሮቻችን እዚህ ላይ ተጠናቀዋል። አብራችሁን እስካሁን ድረስ ለቆያችሁ እጅግ አብዝተን እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ደግሞ ጥያቄ ቢኖራችሁ በቪያ ማሪክ የፌስቡክ ገጽ ላይ በመግባት እዛ ላይ አድርሱን። ስልክ ቁጥሮቻችሁንም እዛ ላይ

ተውልን ወይም ደግሞ በምትጠቅሙን ጉዳዮችም ካሉ በዛ ላይ ብታስቀምጡልን

እኛ የምንከታተለው ይሆናል ስለነበርን ቆይታ እናመሰግናለን ኤደን ገረመው መሰናደውን በመምራት ንጉሱ ታምሬ ስርጭቱን ከዚሁ ከስቱዲዮ በማቀናበር ጽዮን ግርማ በዋና አዘጋጅነት አበባየው ገበያው የዌብና ማህበራዊ ድረገጹን በመቆጣጠር ሲሳይ አሸናፊ ና ግርማ ደገፋ ደግሞ የምስልና ድምፅ ቅንብሩን በመከወን አብረናቸው ያመሸነው ባለሙያዎች ነበርን በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን በድጋሚ እናመሰግናለን ጤና